የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመንግስትን የሁለት ሺህ ስምንት የግማሽ ዓመት የእቅድ አፈጻጸም ዘገባ አቅርበዋል። ዘገባው ወቅታዊ የሆኑ ጉዳዮችን የሚዳስስ ሲሆን ከዚህም አገሪቱ ያለችበትን የኢኮኖሚ ጉዞ ጨምሮ አሁን ተከስቶ ያለው ድርቅ መንግስት እንዴት እየተቋቋመ እንዳለ ያትታል። ዘገባው ከዳስሳቸው ሌላ ዋና ዋና አንኳሮችም አሁን በአገሪቱ ውስጥ የተከሰቱት የፖለቲካ አለመረጋጋት እና መንግስት የወሰደውን እርምጃ ደረጃ አካቷል በተለይም መንግስት መልካም አስተዳደር ማስፈን አለመቻል በኦሮሚያና በአማራ ክልል የተፈጠሩት አለመረጋጋቶች አንዱ ማሳያ ነው ሲሉ ጠቅላይ ሚኒስትሩ ገልጸዋል ህብረተሰቡ ያነሳውን ጥያቄዎች መንግስት በጊዜ ምላሽ አለመስጠቱ አለመረጋጋት ምክንያት ሆነዋል ካሉ በኋላ የመልካም አስተዳደር ችግር ፈጥሯል የተባሉ አመራሮች ላይ እርምጃ ለመውሰድ እንዳቀዱ ሚኒስትሩ ለፓርላማ ተናግረዋል በሁለቱም ክልል የተፈጠሩት አለመረጋጋት የመልካም አስተዳደር እጦት ነው ወይ ብለን በዚህ ጉዳይ ላይ የፓርላማ ውሎን የተከታተሉትን ሰዎች አስተያየታቸውን ሰብስበናል። የአዲስ አበባ ነዋሪ የሆኑት ስማቸው እንዳይጠቀስ የፈለጉ ግለሰብ አስተያየታቸውን ሲሰጡ እንዲህ ይላሉ። እና እኔ እንደዚህ ይመስለኝ ከሆነ አሁን ድረስ ያለው ነገር እነሱ እሳቸውም እንደተናገሩት አይመስለኝም። አንድ ችግር ሲፈጠር ሀገራችን ላይ የሆነ የሚላከክበት ነገር ይፈለጋል። መልካም አስተዳደር ባለፉት ሀያ አምስት ዓመታት በሙሉ ሀገሪቷ ውስጥ የነበረ ችግር፣ ይሄ ችግር ዛሬ የተፈጠረ አይደለም። እናም አሁን አማራም በኩል የተፈጠረውን የማንነትን ችግር ሆነ ኦሮሚያ ላይ እየተነሳው የመልካም አስተዳደሩ ችግር ሳይሆን መሰረታዊ የሆኑ የሰብአዊ መብት ጥያቄዎች ናቸው የተነሱት። ምክንያቱም ህዝቡ እየተመረ ያለው በመረጠው ሰው አይደለም። በየጊዜው የሚካሄደው ምርጫ አምስቱን ምርጫ ቢሆን የተጨመረው ምርጫዎች በማስመሰል ህዝቡ ያልመረጣቸውና ፓርቲ ያመለባቸው ሰዎች ናቸው እየተወከሉ የሚያስተዳድሩት። ህዝቡ እንደሳቸው ገለጻ ህዝብን ሊመራ የሚችል እውቀት ያለው አመራር የለም። የሚፈለገው ታማኝነት ብቻ እንጂ አቅምና እውቀት እንዳልሆነ ይናገራሉ። ይህ አይነት አካሄድ የአሁኑ ትውልድ ሊመራ እንደማይችል ለዶቼ ቬለ አብራርተዋል። ያሬድ ሲራክ የተባለ አንድ አስተያየት ሰጪ በክልሎቹ የተፈጠሩት አለመረጋጋት የመልካም አስተዳደር ችግሮች ናቸው ብሎ መወሰን ብቻ በቂ እንዳልሆነ ይናገራል። ነገሮችን በነገሮች ተዳፍኖ የሚካሄድ ሁኔታ ሳይሆን ለችግሩ መፍትሄ የሚሆነው እንደሱ ገለጻ ስር ነቀል የሆነ ለውጥ ከመንግስት አስተዳደር ጀምሮ የሚካሄድ ሊኖር ይገባል ስል ያሬድ ለዶይቼ ቬለ ይናገራል። ያሁ ለምሳሌ አማራ ክልል የምናያቸው ነገሮች የማንነት ጥያቄዎች ናቸው። እነዚህ ነገሮች የማልካም አስተዳደር ብቻ ብለን ሸፋፍን ናቸው ልንሄድ አይገባ በኦሮሚያ ክልል ያለው የተንሰራፋው የሙስና ስርዓት እንዲሁም ቅጣጣ ስልጣን ጥመኝነት፣ እነዚህ እነዚህ ነገሮች ህዝቡን ወደ ውጭ ወጥቶ ገንፍሎ እንዲወጣ አደረገው እንጂ ሁሉ ነገር ከመልካም አስተዳደር ብቻ ማያያዙ ተገቢ አይደለም። የመልካም አስተዳደርም ችግሮች በየትኛውም ቦታ በመላው ኢትዮጵያ ማለት እንችላለን፣ በሁሉም ቦታ ላይ አሉ። እዚህ በሁለቱ ክልሎች ብቻ አይደለም። በመላው ኢትዮጵያ ላይ በጣም በከፍተኛ ችግር ላይ ተቋቁመናቸው ነው እየኖር ያለ ነው። በአማራ ክልል የቅምንት ብሔረሰብ ማንነት ጥያቄን በተመለከተም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጉዳዩ በህገ መንግስቱ በግልጽ ምላሽ ያገኘ ነው ስሉ አብራርተዋል። ይሁን እንጂ ያሬድ ህገ መንግስቱ ምላሽ አልሰጠም ስል አስተያየቱን እንደሚከተለው ያብራራል። ህገ መንግስቱ አልመለሰም። ህገ መንግስቱ እንደውም የማንነት ጥያቄ እኔ እንደሚገባ ንረሳ አስተናዋለሁ አሁን ለአራት አመት ጎንደር ዩኒቨርሲቲ ሄጄ ነበርኩ። እዛ አማራ ክልል ያለውን እንቅስቃሴ በደንብ ታዝቤ ነው የመጣሁት። እዛ ላይ በነበርኩበት ሁኔታ እንዴት በጣም በጣም የሚገርም ነገሮች ህዝቡ ጋር ያሉት ነገሮች በሙሉ ወደ ህዝቡ ታምቀው የቀሩ ነገሮች ናቸው እንጂ እንዴት ነው እነዚህ ነገሮች የጥቂት ሰዎች ናቸው። ለምሳሌ አንድ ሁለት ሰው የማንነት ጥያቄ ይዞ ሊያመጣ ይችላል። ህዝቡ በሙላ እስካላፈንከው ድረስ በነቂስ ወጥቶ የራሱን ማንነት የመጠየቅ ሁኔታ አያሳይም ነበር። ለምሳሌ ህገ መንግስቱ መልሷል የሚባሉ ነገሮች በሙላ እየተመለሱ አይደለም። ህዝቡ ደግሞ ጋር ያለው ጥያቄ ተገ ጥበብና በእውነት የተመሰረተ ነገር ነው። በአግባቡ ህዝቡ በፈለገው መንገድ እስከ ደረጃው ወርደው አወያይተው ህዝብ የሚፈልገውን ነገር መወሰን አለባቸው። በዚህ ጉዳይ በዶች የቤል ድረገጽ ላይ በተደረገ ውይይት አብዛኞቹ ተመሳሳይ አስተያየታቸውን አጋርቶናል። መልካም አስተዳደር ማስፈን ስንት የስልጣን ዘመን ይፈልጋል? ብሎም በትችት መልክ አሳባቸውን ያቀረቡ አሉ። ሌሎች ደግሞ ጠቅላይ ሚኒስትሩ ያሉት ትክክል ቢሆንም ለችግሩ መፍትሄ እንደሌላቸው እና ለመፍታትም አቅም እንደሌላቸው አትተዋል።